ዳሌጥ ብሂል ድልው እግዚአብሔር ዳሌጥ ጠጋት ነፍሴ በምድር ወአህይወኒ በከመ ነቢብከ ነገርኩ ፍናዊከ ወስምአከኒ ወምህረኒ ኩነኔከ ፍኖተ ጽድቅከ አለብወኒ ወእዛዋ በመንክርከ ደቀሰት ነፍሴ እምሃዘን አጽንአኒ በነቢብከ ፍኖታ መጻ አርህቅ እምኔየ ወበህግከ ተሰሃልኒ ፍኖተ ጽድቅከ አብደርኩ ወኩነኔከሰ ኢረሳይኩ ተልኩ ስምዓከ እግዚኦ ይታስተፍረኒ ፍኖተ ትዛዝከ ሮጽኩ ሶባ ረሀብኮ ለልብየ